ጋቢና ቪጋቢና ቪኤ ሰላም፣ ሰላም እንዴታ አመሻችው። ተሳፈሩ፣ ገባበሉ። ታክሲው ሞልቷል። ሄኖክ ሰማግዜር ነኝ። ጋቢና ቪዮኤ አስገባቸው የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድረገውም እዚህ ጋቢና አብራኛለች። ሰላም እንደምናመሻችሁ። በየአራት አመቱ የሚካሄደው የዩናይትድ ስቴትስ የፕሬዝዳንትነት ምርጫን በተመለከተ ዘገባዎች አሉን። በዩናይትድ ስቴትስ ሴኔት አብረን በሰራንባቸው ዘመናት ለሕፃናት ለሴቶች መብት እንዲሁም ለአካል ጉዳተኞች መብት በትጋት ስትሟገት አውቃታለሁ። ሂለሪ ክሊንተን ብርቱ ፕሬዚዳንት ትሆናለች ብዬ ስለማመን ዛሬ ከጎኗ ስቆም እጅግ ከፍተኛ ክብር እየተሰማኝ ነው። በፊላደልፊያ ከተማ የዲሞክራቶች ጉባኤ ላይ የፕሬዝደንትነት ምርጫ ተፎካክረው የነበሩት በርኒ ሳንደርስ የተናገሩትን ነው ቀንጭበን ያሰማ ናችሁ። ከኢትዮጵያ ወደዚህ ወደ ዩናይትድ ስቴትስ የመጡ እንግዶችም አሉን። በያሊ ፎሎሺፕ ከተካፈሉት ኢትዮጵያውያን መካከል እንግዶቻችን ናቸው። አብዛኛው ሰው በእኔ ግምት ዘጠና በመቶ የሚሆነው ሰው የሚቀርበው ፍርድ ቤት ያለ ጠበቃ ነው። ራሱ ነው የሚቀርበው። በጣም ፕሮሲጀሩን የማያውቅም ወይም ፍርድ ቤት ምን እንደሚደረግ እንኳ ሰምቶ የማያውቅ ሰው ይቀርባል። በቃ የሚባለውን ሰምቶ መምጣት ነው። እስር ቤት ነው የሚማረው። ብዙ ሰው ህግ እንደው ዘላለም ክብረት የህግ ባለሙያ እንደዚሁም ደግሞ ጸሐፊና የህገ መንግሥት መብቶች እንዲከበሩ የሚሰራ ነው። የጋቢና እንግዳችን ይሆናል። በሌላኛው ዘገባችን ደግሞ ዶሮ የወባ መከላከያ ልትሆን ነው። ሰሞኑን ዓለምን እያነጋገረ ያለ ግኝት ተመራማሪ የሆኑትን የጤና ባለሙያዎች በስልክ አነጋግረናል። ያው የሚበሉት የሚመገቡበትን እንስሳ የሚለዩት በጠረናቸው ነው። የነን ሆስቱ ጠረን ደግሞ እኛ ባደረግነው ጥናት ወደ ሰው እንዳይጠጉ ያደርጋል። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ፣ የጋቢና ቪኦኤ አድማጮች። አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። የሕዝብ ተወካዮች ምክር ቤት ዛሬ ባካሄደው አስቸኳይ ስብሰባ ሳይጠናቀቁ የቆዩ አዋጆችን መርምሮ አጽድቋል። የጠቅላይ ፍርድ ቤት ዳኞችን ሹመትም አጽድቋል። በተለያዩ ዘገባዎች ሲጠቀስ የቆየው የሚኒስትሮች ሹምሽርን በተመለከተ ግን በዛሬው ስብሰባ የተጠቀሰ ነገር የለም። አጀንዳዎቹም አስቸኳይ የሚያደርጋቸው ምክንያት ምን እንደሆነ በአፈ ጉባኤው አልተብራራም። የገቢ ግብር አዋጅ፣ የብድር ስምምነት አዋጅና ሌሎች አራት አዋጆችን ያጸደቀው ፓርላማው የ16 ዳኞች ሹመትን ማጽደቁም ባልደረባችን እስክንድር ፍሬው ከስፍራው ዘግቧል። የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት የቀድሞ የአንድነት አመራር አባል አቶ ሀብታሙ አያሌውን የጉዞ እግድን በተመለከተ አቃቤ ሕግ ያለውን ክርክር በጽሑፍ እንዲያቀርብ አዲስ ትእዛዝ ሰጠ። የመልስ ሰጪዎቹ ጠበቃ ትእዛዙ ጥያቄ የሚያስነሳ ነው ይላሉ። ፍርድ ቤቱ ለአርብ ተለዋጭ ቀጠሮ ሰጥቷል። በእስር ላይ የሚገኙት አራቱ የኦሮሞ ፌዴራሊስት ኮንግረስ አመራር አባላት የጀመሩት የረሃብ አድማ ዛሬ ሰባተኛ ቀን መያዙን የእስረኞቹ ቤተሰብ አባላት ገለጹ። ዛሬ በአካል እንዳዩዋቸው ያስታወቁት የፓርቲው ሊቀመንበር አቶ ሙላቱ ገመቹ በበኩላቸው እስረኞቹ መዳከማቸውን ይናገራሉ። አድማውን የጀመሩት እስረኞች ጥያቄያቸው ካልተመለሰ በረሃብ አድማው እንደሚገፉበትም ተናግረዋል። በኢትዮጵያና ኤርትራ ድንበር በሚገኘው ገርሁ ሰርናይ በተባለ አካባቢ መንገድ ላይ የተቀበረ ፈንጂ ፈንድቶ አገልግሎት በመስጠት ላይ የነበረ አምቡላንስ ላይ አደጋ ማድረሱን፣ በአደጋውም የአምቡላንሱን አሽከርካሪ ጨምሮ ሁለት ነብሰ ጡር እናቶችና ሁለት ሐኪሞች በአጠቃላይ የአምስት ሰዎች ህይወት ማለፉን ዘጋቢያችን ግርማይ ገብሩ የሟች ቤተሰብ አባላትን ጠይቆ ዘገባ አድርሶናል። በኢትዮጵያ ቀይ መስቀል ማህበር የትግራይ ቅርንጫፍ ኃላፊ አቶ ብርሃነ መኮንን አደጋው በአካባቢው መድረሱን በአደጋውም አምስት ሰዎች መሞታቸውን አረጋግጠዋል። በሚቀጥሉት ሶስት ወራት ብቻ ለስድስት ሚሊዮን ሰዎች የኤች አይቪ ምርመራ ለማድረግ ያለመ ዘመቻ ነገ በኢትዮጵያ ይፋ ይደረጋል። ከአሜሪካ ኤምባሲ የተሰራጨው መረጃ እንደማያሳየው የዩናይትድ ስቴትስ መንግስትና ዓለም አቀፍ ተቋማት ለዚህ ዘመቻ ድጋፍ ያደርጋሉ። ወደ ዓለም አቀፍ ዜና ስንሻገር በደቡብ ሱዳን ብሔራዊ ውህደት የአማጽያን መሪና ተቀዳሚ ምክትል ፕሬዝዳንት የነበሩት ሪክ ማቻር በአንድ ወቅት ዋና ተደራዳሪያቸው የነበሩትን ጄኔራል ታባን ዴንግን ተክተዋል። የደቡብ ሱዳን ፕሬዝዳንት ሳልቫ ኪር ማቻርን ከስራ አባረው ዴንግን እንደሾሙ ባለፈው ሳምንት አስታውቀው ነበር። ሁለቱም ወገኖች በያዝነው ወር በተዋጉበት ወቅት በብዙ መቶዎች የሚቆጠሩ ሰዎች አልቀዋል። ከዚያም በኋላ ማቻር ተደብቀዋል። ዴንግ ዛሬ በምክትል ፕሬዝዳንትነት ቃለ መሃላ ይፈጽማሉ። የደቡብ ሱዳን መንግስትን በመቃወም የተሰለፈው የሱዳን ሕዝባዊ ሀርነት ንቅናቄ የውጭ ጉዳይ ሚኒስትር የነበሩት ቄል ሎክ ጋትኩር ታባን ዴንግ የሁሉም ተቃዋሚ ሀይል ድጋፍ አላቸው ብለዋል። ደቡብ ሱዳናውያን ጦርነት ስለታከታቸው ሰላም ይፈልጋሉ። መንግስት ማቻር ወደ ጁባ እንዲመለሱና ከፕሬዝዳንት ኪር ጋር ተባብረው የሰላም ስምምነቱን በተግባር እንዲያከናውኑ ይፈልጋል ብለዋል ጋትኮት። በፈረንሳይ ኖርማንዲ ቤተ ክርስቲያን ውስጥ አንድ ካቶሊክ ካህነት ካህንን የገደሉት ሰዎች እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን ወታደሮች ናቸው ሲል ከቡድኑ ጋር የተሳሰረ የዜና አገልግሎት ገልጿል። የፈረንሳዩ ፕሬዚዳንት ፍራንሷ ሆላንድ ጥቃቱ የተፈጸመበትን ቦታ ከጎበኙ በኋላ ገዳያዎቹ በፖሊስ ተኩስ ከመገደላቸው በፊት ለጽንፈኛው ቡድን ታማኝነታቸውን ገልጸዋል ብለዋል። አልሸባብ መኪና ውስጥ የጠመዳቸው ሁለት ቦምቦች ዛሬ ማለዳ በሞቃዲሾ አውሮፕላን ማረፊያ ዋና መግቢያ ውጪ ፈንድተው ቢያንስ አስራ ሶስት ሰዎች እንደገደሉ የሶማሊያ የጸጥታ ባለስልጣኖች ገልጸዋል። ከአሸባሪው አልቃይዳ ጋር የተሳሰረው አልሸባብ አንድሉስ በተባለው ሬዲዮ ጣቢያው ለጥቃቱ ኃላፊነት ወስዷል። ከተገደሉት ሰባቱ የተባበሩት መንግስታት ድርጅት ጥበቃ ሰራተኞች እንደነበሩ የጸጥታ ኃላፊዎቹ ጠቁመዋል። አድማጮች ለሰአቱ ያስኳቸው ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ የጋቢና ጉዞችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜርና እኔም መስታወት አረጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ስ ፕሮስ ቦንደሪስ ቱገር በዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ሂላሪ ክሊንተን ቀጣዩዋ መሪ እንዲሆኑ ዴሞክራቶች ጠብቀው እንዲሰሩና እንዲሳተፉ የቅድመ ምርጫ ተቀናቃኛቸው የነበሩት በርኒ ሳንደርስ ጠይቀዋል። በትናንትናው ዕለት በፊላደልፊያ ከተማ የዴሞክራቲክ ፓርቲው ያካሄደው ጉባኤ ላይ ሳንደርስ እና ቀዳማዊት እመቤት ሚሼል ኦባማ እንዲሁም ሌሎች ተናጋሪዎች ያሰሟቸው ንግግሮች የዴሞክራቲክ ፓርቲውን ለማጠናከር ና አንድ ለማድረግ እንዲሁም የሪፐብሊካኑን እጩ ዶናልድ ትራምፕ ንግግርና ፖሊሲዎች በመንቀፍ ላይ አተኩረዋል። ሶራ ሀለኬ በፊላደልፊያው ጉባኤ አስቀድመን አምጥተን ነበር፣ ዛሬ ምሽት ያለውን ሁኔታ ገልጾልናል። ትናንት ምሽት የነበረውን ሁኔታ እንዲያብራራልን ደግሞ በድጋሚ ጋቢና አሳፍረነዋል። እንዴት ነው ሶራ? ጤና ይስጥልኝ ሄኖክ። እንደምናመሸ። እንግዲህ በርኒ ሳንደርስ ንግግራቸውን ሲጀምሩ እንደው ከሶስት ደቂቃ በላይ ደጋፊዎቻቸው ቆመው እያጨበጨቡላቸው ነበር ን ል ሶራ፣ በዛው አዳራሹ ውስጥ ስለነበርክ የነበረውን ሁኔታ አግለጽለን እስኪ። እንግዲህ ይሄ ነው ከእንደ ሰማኸው፣ ይሄ ቴንኪው መሰጅ ወይም ደግሞ አመሰግናለሁ መልዕክት መላልሶ ነው የተናገሩት። ማቆምም አልቻሉም። ስድስትና ሰባት ጊዜ ከአንድ ደቂቃ በላይ ማለት ይቻላል። በጣም ብዙ ጊዜ ነው የቆዩበት፣ እያመሰገኑ፣ ሰዎቹም እያጨበጨቡ። ትናንትና የነበረው ምንድን ነው? ዴሞክራቶች አንድነትን ሰበኩ፣ ዶናልድ ትራምፕንም ለማሸነፍ ተማጸኑ። የሚል መልእክት ሊሆን ይችላል። ነጭና ጥቁር ሳይባል ስደተኛ፣ ደሃ ሳይለይ የቀድሞ አባቶቻችን እንዳወረሱን አሜሪካን መኖሪያ እናደርጋታለን ነው ትልቁ መልእክታቸው። በአገሪቷ ሀብት ሁሉም እኩል እንበልጽግበት፣ በህግ ፊት ሁሉም በኩል እንዳኝበት ጥቁርና ነጭ ሳይባል አሜሪካን እንጂ ለእሳቸው አባባል እንደነሱ አባባል ዶናልድ ትራምፕ የምመኙት ለአንድ ፐርሰንት ወይም ደግሞ ለአንድ በመቶ ብቻ የምታገለግል አሜሪካ መሆን የለባትም ነው ጎልቶ ብዙ ጊዜ የምሰማው። እንግዲህ እንደሰማኸው ሄኖክ፣ ሰሞኑን አፈትልኮ የወጣው የሀያ ሺህ የኢሜል መልእክታዎች መልእክቶች የዲኤንሲ ባለስልጣናት ወይም ደግሞ የዴሞክራቲክ ናሽናል ኮንቬንሽን ባለስልጣናት ከእሳቸው ይልቅ የሂላሪ ክሊንተንን ለሂለሪ ክሊንተን ሲያዳሉ ታይቷል ተብሎ በብዙ ሺዎች የሚገመቱ ሰዎች እሳቸውን ደግፎ ሰልፍ ጎጣል ተብሎ የተጠበቀው ሴኔተር በርኒ ሳንደርስ ይሄ ነገር ከማንም በላይ እኔን ይጎዳልና ነገር ግን ከዶናልድ ትራምፕ ከፋፋይ ፖሊሲ ጋር ይሄ እንወዳደር አይደለምና፣ እኔ በራሴ ሂለሪ ክሊንተንን ደግፋቸዋለሁ፣ እናንተም ደግፉና የመጀመሪያ የሴት ፕሬዚዳንት አድርጉልን ብሎ ነው የተማጸነው። እንዲህ ነበር ያሉት በዩናይትድ ስቴትስ ሴኔት አብረን በሰራንባቸው ዘመናት ለሕፃናት፣ ለሴቶች መብት እንዲሁም ለአካል ጉዳተኞች መብት በትጋት ስትሟገት አውቃታለሁ። ሂለሪ ክሊንተን ብርቱ ፕሬዚዳንት ትሆናለች ብዬ ስለማምን ዛሬ ከጎኗ ስቆም እጅግ ከፍተኛ ክብር እየተሰማኝ ነው ነበር ያሉት። እንግዲህ እንደሰማሁ ከዚህ ንግግሮቹ ከመደረጋቸው በፊት በርኒ ሳንደርስ ወደ መድረኩ ከመጣታቸው በፊት በሚደረጉ ንግግሮች መሀል ትዊተር መልእክታቸው በትዊተር አካውንታቸው በኩል መልእክት እያስተላለፈው ነበር። ለደጋፊዎቻቸው በአዳራሽ ውስጥ ረብሻ እንዳይፈጠር እየተማጸኑ ነበር። ይልቁንም ደጋፊዎቻቸው ለሂለሪ ክሊንተን ድምጽ እርዳታ፣ ወይንም ደግሞ ድጋፍ እንዲያደርጉ ነው የተማጸኗቸው። ከሳቸው ከእሳቸው በተጨማሪም ቀዳማዊት መቤት ሚሼል ኦባማ ተናግረው ነበረ። በጣም ግሩም ንግግር እንደሆነ ነው ሲገለጽ የነበረው። ከዛም በነበሩ የመገናኛ ብዙኃን ትንተናዎች እስኪ ስለ ሚሼል ኦባማ ንግግር ጥቂት በለን። ሚሼል ኦባማ በመቀጠልም ለቀኑ የተለየ ድምቀት የሰጡት እና በንግግራቸው ጣልቃ ጭብጨባ እና መጎሳ ያልተለያቸው የፕሬዚዳንት ኦባማ ባለቤት ሚሼል ኦባማ ናቸው። ባለቤታቸው ለሀገሪቱ ያበረከቱትና በተለይም ደግሞ ቤተሰብን በመርዳት ሕጻናትን የትምህርት እድል በመስጠት ብዙ እንደሰሩ ተናግረዋል። ሀገራቸው ለጀመረችው የሁሉ አቀፍ እድገት አቅጣጫ ለመቀጠል እዛ የምትደረገው እሳቸው የሚያደርጉት እዚህ ሀገር የሚያደርሷት እንደ ፕሬዚዳንት ሊሰሩና የበለጠ ሊሰሩ የሚችሉት እኔ ለራሴ የምመርጣቸው አንድ ሰው አለኝ፣ በተግባር የተፈተነ ሂለሪ ክሊንተን። እኔ ከሳቸው ጋር ነኝ ነበር ያሉት። እንዲህ ነበር ያሉት And when I think about the kind of president that I want for my girls and all our children. ለልጆቼና ለሌሎችም ልጆቻችን ምን አይነት ፕሬዚዳንት ይገባናል ብዬ ሳስብ የምፈልገው የተረጋገጠ ጥንካሬና ብርታት ያለው ይህ ስራ ምን እንደሆነ የሚያውቅና አንክሮ የሚሰጠው ፕሬዝዳንት ነው። የሚያጋጥሙትን ጉዳዮች እንዲያው ጥቁርና ነጭ አለመሆናቸውን የሚረዳና ቆፍጣና የሆነውን ነው። ሶራ እንግዲህ የመካከለኛ ገቢ ላላቸው የዩናይትድ ስቴትስ ዜጎች እንደ ጠበቃ የሚቆጠሩት ሴናተር ኤልዛቤት ዋረን ንግግር አድርገዋል። ሌሎችም ንግግር ያደረጉ ነበሩ። እስኪ የኤልዛቤት ወረንን ድምፅ እናሰማህና ማጠቃለያን እንሰማለን። እኛ እርስ በራሳችን ስንቃቃርና ስንለያይ ትራምፕን የመሳሰሉ ከበርቴዎች ለራሳቸው የበለጠ የግብር ቅነሳ ያደርጋሉ። እኛ ደግሞ ትምህርት ቤቶቻችንን ለመደገፍ ወይም አውራ ጎዳናዎቻችንን መልሰን ለመገንባት ወይም በልጆቻችን የወደፊት እድል ላይ ለማፍሰስ የምንችለው በቂ ገንዘብ አይኖረንም። ዞራ በስተመጨረሻ እንግዲህ ትናንት ፓርቲውን አንድ ለማድረግ ድጋፍ ለማሰባሰብ ያለመ ነው። የተሳካ ይመስላል፣ ዴሞክራቶቹ ጋር የተሳካላቸው ይመስላል። ምክንያቱም በብዛት ብዙ በብዙ ስፍራ የነበረው የበርኒ ሰንደርስ ንግግር ነበረ። ምናልባት እኒ የሚያከፋፍል ንግግር ይናገራሉ ተብሎ ተፈርቶ ነበረ። እንደሰማነውና እንዳየኸው በጣም አንድ የሚያደርግ ንግግር ነው የተናገሩት። እንደውም አሁን ዞር ዞር ብዬ ከተማ ውስጥ እንዳየሁትም በጣም እንደተፈራው ሰልፍም ብዙ አይታይም ስለዚህ የተሳካላቸው ይመስላል ሄኖክ በጣም እናመሰግናለን ሶራ ሀለኬ ከዴሞክራቲክ ፓርቲው ጉባኤ ነው ያነጋገረ እናመሰግናለን መልካም ምሽት መልካም ምሽት ለእናንተም አመሰግናለሁ ሄኖክ ጋቢና ቪኦኤ ከአሜሪካ ድምፅ የተጀመረው አዲስ ዝግጅት ጋቢና ቪኦኤ በናይል ሳት ከምሽቱ 12 ሰዓት እስከ 12 ሰዓት ተኩል በናይል ሳት ከሰኞ እስከ ዓርብ እንዴት እንደምታገኙን እንንገራችሁ። ፍሪኩዌንሲ 12.399፣ ኤፍኢሲ 56ኛ፣ ሲምቦል ሬት 27.5፣ ፖላራይዜሽኑ ቨርቲካል ነው። ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱገዘር በሬዲዮ ደግሞ በአጭር ሞገድ ዝግጅቶቻችንን በ19 ሜትር ባንድ በ15580 ኪሎ ሄርዝ በአጭር ሞገድ እንዲሁም በ49 ሜትር ባንድ በ6080 ከምሽቱ አንድ ሰዓት ተኩል ጀምሮ ታገኙናላችሁ። ከምሽቱ አንድ ሰዓት ጀምሮ ደግሞ በመካከለኛ ሞገድ በ1430 እንገኛለን። በቀጥታ በፌስቡክም ዝግጅቶቻችንን መከታተል ትችላላችሁ። አት ቪኦኤ አማሐሪክ ላይ በዝግጅቶቻችን ላይ ያላችሁን አስተያየት ስጡን። አሁን ደግሞ መስመር ላይ መልሰን ሶራን አምጥተነዋል። ዛሬ በፊላደልፊያ ምን እየተካሄደ እንደሚሆን የምሽቱ ተናጋሪዎች ደግሞ የቀድሞ ፕሬዚዳንት ቢል ክሊንተን ይናገራሉ ተብሎ ይጠበቃል። ሶራ መልሰን እንግዲህ ወደ ጋቢና ልናሳፍር ነው። ዛሬ አልወረድክም? ተሳፈርኩ። በጋቢና ያስለኝ ቦታው ነው። በጣም መልካም። እስኪ ዛሬ ምሽት የሚናገሩት እነማን እንደሆኑ፣ በምን ጉዳዮች ላይ እንደሚያተኩሩ ግለጽልን። ዛሬ እንግዲህ ብዙ ተናጋሪዎች አሉ። ፕሬዚዳንት ቢል ክሊንተን የቀድሞ ፕሬዚዳንት ቢል ክሊንተን ይናገራሉ። የድሮ ጠቅላይ ፍርድ ቤት አቃቤ ሕግ ሆልደር ይናገራሉ። የዛሬ ቲም ወይንም ደግሞ የዛሬ መሪ ቃል ለእናቶች እና ለልጆች እንታገል የሚል ነው። ቢል ክሊንተን እንደ ድሮ ንግግር ችሎታቸው ይናገራሉ አይናገሩም የምለው የብዙዎቹ ሰው ግምት ነው። እንደ ድሮ ሀይል አላቸው፣ የመናገር ሀይል አላቸው፣ ችሎታ አላቸው አይላቸውም ተብሎ በብዙ እየተጠየቀ ነው እየተጠበቀም ነው ይናገራሉ። ዛሬ እንግዲህ በየቀኑ ብዙ ሌሎች የሚናገሩም አሉ። ከዚህ ውጭ ደግሞ በፖሊስ እጅ ልጆቻቸውን ያጡ እናቶች ይናገራሉ። ለምሳሌ ኤሪክ ጋርነር እናት፣ የትራይቨን ማርቲን እናት፣ የማይክል ብራውን እናት ሌላው ተናጋሪ ደግሞ ናንሲ ፔሎሲ የምናገራሉ ብዙ ሰዎች ይናገራሉ። እዚህ ውጭ ደግሞ ሌላ ልዩ ስብሰባ ወይም ኮከስ የሚባሉ አይነት ስብሰባዎች አሉ። የሴቶች፣ የፆታ እኩልነት እና የወጣቶች እና ብዙ ተናጋሪዎች ይገኛሉ። ኮከሶችም ይኖራሉ ብዬ ገምታለሁ። እንግዲህ ጊዜ ስናገኝና እያንዳንዱን ማድረን ባንችልም በጣም ጥሩ እንግዲህ፣ ነገ ዘገባህን እንጠብቃለን። ሰልፍ የለም እንደ ትናንቱ። እናመሰግናለን፣ ሶራ ሀለኬ ከፊላደልፊያ። እንግዲህ አብረን ደግሞ ነገ ሁኔታውን የምንመለከተው ይሆናል። እናመሰግናለን። መልካም ምሽት መልካም ምሽት ለእናንተ የሚሆነው። ከመሰግናለሁ። እንደገና በጣም ጥሩ። አሁን እዚህ ጋቢና ደግሞ ዲጄ ፋትሱን አሳፍረናል። የጋቢና ዲጄ ነው፣ ሙዚቃ ይዞልናል። ዲጄ ፋትሱ፣ ዲጄ እንዴት ነው? ዛሬ ምን ይዘሃል? ያው ሞቅ ሞቅ ያሉ ሙዚቃዎች ተዘጋጅተዋል። ካዘጋጀዋቸው ሁለት ሙዚቃዎች መካከል እንግዲህ አንዱን እንጋብዛቸው። ና ራስ ብሩክ እያለን ነው ሞቅ ቢል የበሩ ወሬ ወሬ ይላል ብዙ ወሬ ወሬ የሚል ሙዚቃ ነው። ሬጌ ነው። ሲያድ ይሄ ወሬ ወሬማ ለእኛ ያስፈልገናል። ያስፈልጋችኋል። ይደመጽ ይደመጽ። Susu, so, so, so, ከጋቢና ቪኦኤ ጋር አብራችሁን ቆዩ። አሁን ደግሞ ወደ ተከታዩ ዘገባ እናልፋለን። ዶሮ የወባ መከላከያ ልትሆን እንደምትችል አንድ ጥናት ጠቁሟል። በቅርቡ በስዊድን የኢትዮጵያ የጤና ተማራማሪዎች ከአዲስ አበባ ዩኒቨርሲቲ ጋር በመሆን የወባትንኝና ዶሮ እንደማይዋደዱ ደርሰውበታል። ነገሩ እንዲህ ነው። የወባትንኝ ደምን በመምጠጥ በሽታዎችን ከአንዱ ወደ አንዱ በማስተላለፍ ይታወቃሉ። ከቤት እንስሶች ከብቶችን ጨምሮ የፍየሎችና በጎችን ደም ይመጣሉ። ዶሮን ግን የወባ ትንኝ አይነካም በተፈጥሮ ጠረኗ ምክንያት። መስታወት አራጋው አጥኚዎቹን አነጋግራ የሚከተለውን ዘገባ አሰናርታለች በኢትዮጵያ በስፋት ከሚራቡት የወባ ትንኞች መካከል አኖፌለስ አራቢየንሲስ የተባለው የወባ ትንኝ ዶሮ ባለበት ሁሉ አይደርስም። በዶክተር ካሳሁን ታደሰ ጃለታ የፒኤችዲ የመመረቂያ ጥናትን መሰረት በማድረግ የስዊድን ዩኒቨርሲቲና የአዲስ አበባ ዩኒቨርሲቲ በጋራ በወባትንኝ መከላከል ዙሪያ ላይ ጥናት አድርገው ነበር። ባለፈው ሳምንት ማላሪያ ጆርናል በተባለው የጤና መጽሄት ላይ ውጤቱን የሚገልጽ ጽሁፍ ለንባብ ከቀረበ ጀምሮ ግኝቱ በተለያዩ መገናኛ ብዙኃን ተደጋግሞ ተነግሯል። የወባ ትንኝ የቤት እንስሳትንና የሰውን ደም ለምግብነት ቢመጥም ዶሮን ግን አልነካም። ዶሮ ባለበት ቦታ ሁሉ ወባ መቅረብ አይችልም እንደ ጥናቱ ዘገባ። ዶክተር ካሳሁን ስለ ጥናቱ አጀማመርና ሂደት ሲገልጹ ከስዊዲሽ አግሪካልቸራል ዩኒቨርሲቲ ያሉ ሳይንቲስቶችና አዲስ አበባ ዩኒቨርሲቲ ያሉ ተመራማሪዎች ጋር በመሆን ለእኔ ለፒኤችዲ ጥናት ያጠናውት ጥናት ነበር። ከሁለት ሺ ዘጠኝ እስከ ሁለት ሺ አስራ ሶስት ድረስ ሁለት ሺ አስራ ሶስት ላይ ነው የጨረስኩት። የጥናቱ ውጤት እኔ እንዳጋጣሚ ወደዚህ ተገድቼ ስለመጣው ወደ አሜሪካ በመሀል ሳልጽፈው ቀርቼ ነበር። አሁን ግን ከፕሮፌሰሮቹም ጋር ከስዊድኑ ከአዲስ አበባ ዩኒቨርሲቲም ካሉት ጋር ግን ያገኘነውን ውጤት ጽፈን እና ማላሪያ ጆርናል ላይ የሚባለው ላይ ፐብሊሽድ ነው ወጣ። ዛን ከዛም በኋላ አይ ቲንክ ሚዲያዎቹ ከኛ ከጠበቅ ነው በላይ ነው የተረባረቡበት ኢንዲፔንደንት፣ ኤንፒአር፣ ቢቢሲ፣ ሳይንቲፊክ አሜሪካ የሚባሉ ብዙ ብዙ ሊስቶች ወደ አስር አስራ አምስት ይሆናሉ ወባ ትንኝ ላይ ነበረው ጥናት ያደረግ ነው የወባ ትንኝ በሰል የሚተላለፈው አኖፍለስ ሞስኪቶ በሚባሉት ነው እና ሀገራችን ኢትዮጵያ ደግሞ ያለው የወባ ትንኝ አኖፍለስ አረቤንሲስ የሚባል ነው። ይሄኛው የወባ ትንኝ ከሌሎቹ ወባ ከሚያስተላልፉት ትንሽ የተለየ ጸባዩ ምንድን ነው? ሰው ላይ ብቻ ሳይሆን ሌሎች እንስሳት ላይም ይመገባል። መጀመሪያ የትኛው ላይ ነው የሚመገበው የሚለውን እንዲሁ እኔ ያጠናውበት አካባቢ ላይ ሳይ በብዛት የሚመገብበትን ለይቼ አወጣው። እንደገና ደግሞ የማይመገበውንም አኒማል አወጣው። ከማይመገበው ውስጥ እሱ ዶሮዎች ላይ አይመገብም። ሞስኪቶዎች ሆስት የሆኑትንም እንዴት ነው የሚያገኙት የሚባለው ከዚህም በፊትም ጥናት ተደርጓል። ጠረን በመውሰድ ነው የሚሄዱት። የሰውን ጠረን ወስደው ነው የሚመጡት። ሌላ ከብት ጋር ከተመገበ ያን ከብት የሚያገኘው በጠረኑ ተስቦ ሂዶ ነው እና ከዛም በኋላ ምናምን ከሆስትም ከነን ሆስትም ጠረናቸውን ሰበሰብን። ጠረናቸውን ከሰበሰብን በኋላ በላብራቶሪ ውስጥ የትኛው ኮምፓውንድ ነው እነሱ ጠረን ውስጥ ያለውን ያለውን ለይተን አወጣን። ከጠረን ውስጥ የተገኘውን ኮምፓውንድ እንተረስት ደሆንበት። ምክንያቱም እዛ ላይ የማይመገቡ ከሆነ ይሄ ኮምፓውንድ የሆነ ኢፌክት ሊኖረው ይችላል፣ ሪፔር ሊያደርጋቸው ይችላል፣ ሊገፋቸው ይችላል፣ እንዳይመገቡ ምክንያት ሊሆን ይችላል የሚል ነገር ወሰድንና ያን ኮምፓውንድ ፊልድ ላይ ጥራት ጥራት አደረግን። ያ ምንድን ነው ጥናታችን በኋላ ላይ ማጠቃላይ ያደረገው ያው የወባ ትንኞች የሚበሉት የሚመገቡበትን እንስሳ የሚለዩት በጠረናቸው ነው። የነን ሆስቱ ጠረን ደግሞ እኛ ባደረግነው ጥናት ወደ ሰው እንዳይጠጉ ያደረጋል። ስለዚህ ይሄ እነዚህ ኮምፓውንዶች ካለው የወባ መከላከያ ጋር በጥምረት የወባን የመከላከሉን ስራ ያግዛሉ የሚል ነው ጥናቱ የተካሄደው በኢትዮጵያ ወባ በከፍተኛ ሁኔታ የሚያጠቃበት ምስራቅ ወለጋ ዞን ዋማኩሳዬ፣ ባካቦሮ እና ማቻራ በተባሉ መንደሮች ውስጥ ነው። ፕሮፌሰር ኤግኔል በስዊድን ዩኒቨርሲቲ የእርሻ ሳይንስ ጥናትና ምርምር የመከላከያ መድኃኒት መምህር ናቸው። በበሽታ አስተላላፊ ትንኞች መከላከል ዙሪያ ላይ ጥናትንም ያካሂዳሉ። next to the trap that we used. And we actually saw about 95% reduction in the trap capture. የወባ ትንኞቹን በማጥመጃውን ፊት ከዶሮቹ አጠገብ አስቀምጠን ነበር። እናም ዶሮዎቹ በትንኞቹ የመነደፍ እድላቸው ዘጠና አምስት በመቶ የቀነሱ ሆኖ አግኝተነዋል። ይህ የሚያሳየው የዶሮ ጠረን የወባ ትንኞቹን ምን ያህል እንደሚከላከል ነው። በኢትዮጵያና በአፍሪካ በርካታ ቦታዎች እንደተመለከት ነው፣ ብዙ ሰዎች የቤት እንስሳትን በቤት ውስጥ ነው የሚያስሩት። ዶሮዎች ደግሞ በአብዛኛው በደጅ ነው የሚውሉት። ስለዚህ ዶሮንም ከእንስሳቱ ጋር እንዲውሉ በማድረግ ይህ የተፈጥሮ መከላከያ ምን ያህል እንደሚሰራ ለማወቅ እንፈልጋለን። በዚህ ጥናት ውስጥ የመንደሮቹ ነዋሪዎች በፈቃደኝነት የተሳተፉ ሲሆን በቤት ውስጥና ከቤት ውጭ በእርሻ ቦታዎች ላይ እንዴት መከላከል እንደሚቻል ምርምር ተደርጎ ነበር። ከአዲስ አበባ ዩኒቨርሲቲ የከርሰ ምድር ጥናትና ትምህርት ክፍል መምህር ዶክተር ሀብቴ ተኬ ከዚህ ቀደም ወባን በመከላከል እና በማጥፋት ዙሪያ ላይ ምርምሮች ቢካሄዱም ይሄኛው ከፍተኛ ውጤትን ያስመዘገበ ነው። ብናቱ በሰፊው በመካሄድ ላይ ነው የሚገኘው። እስካሁን ያለው ውጤት ና በማሌሪያ ጆርናል ላይ ያሳተም ነው ውጤት ግን እንደሚያመለክተው ከዶሮ የሚገኘው የሚወጣው ፈናኝ ንጥረ ነገሮች ስታወት የወባ ትንኞችን የማባረር ሀይል እንዳለው ምርምር ስራችን ለማረጋገጥ ችለናል። እዚህ ጥናት ላይ የተሳተፉት እነማን ነበር? ዋናነት እንግዲህ ይሄ ቴችዲ ምርምር እንደመሆኑ መጠን ዶክተር ካሳሁን ታደሰ ጀላታ ይባላል። ቴችዲ ተማሪያችን ነው። አማካሪነት ወይም በሱፐርቫይዘርነት ደግሞ እኔ ያለሁ፣ ነፍሱን ይማረውና ዶክተር ሙሉ ስዩም ከአዲስ አበባ ዩኒቨርሲቲ ልባችን ከኤስኤልዩ ደግሞ ያሉ ተመራማሪዎች እንደዚሁ በምርምሩ ተሳትፈናል። ምን ያህል ጊዜ ወሰደ ይሄ ጥናት? ይሄ ጥናት የፒኤችዲ ምርምሩ አንድ አካል ነው። እርሻና የተፈጥሮ ስብጥር በወባ ስርጭት ላይ ያለውን እና በተለይም በወባ ትንኞች ባህሪ ላይ እና መስፋፋት ሁኔታዎች ላይ ያለውን ተጽዕኖ ለማድረግ የተጠና ጥናት ሆኖ ከዚህ ውስጥ እንግዲህ የወባ ትንኞች የሚመገቡባቸው ሰውና ሌሎች ሰው የቤት እንስሳትን በአንድ በኩል ተመራጭ ሆኖ ያልተገኙና የወባ ትንኞች የማይቀርቧቸውን ዶሮዎችም በሌላ በኩል ለማጥናት የቻልንበት ምርምር ነው። ጥሩ ውጤት ተገኘ የምንለው በአሁኑ ደረጃ ለማረጋገጥ የቻልነው በሕይወት እንዳለ ያለ ዶሮ እና ከዛ ከዶሮም የተገኙ ንጥረ ነገሮች፣ ኮምፓውንዶች ወባን የማባረር ውጤት እንዳላቸው አይተናል። ይህንን ውጤት ይዘን ግን ወደፊት መሰራት ያለባቸው ብዙ ነገሮች አሉ። ለህብረተሰቡ ተጠቃሚነት ለማብቃት ብዙ ምርምር መደረግ አለበት። አሁን በመደረግ ላይ ይገኛል። ይህ ጥናት በወባ ትንኝ ምክንያት የሚከሰተውን በሽታ ለመቋቋም እና ለመከላከል ከፍተኛ አስተዋጽኦ ይኖረዋል ተብሎ ይጠበቃል። ከዓለም አቀፉ የጤና ተቋም ደብልዩ ኤች ኦ ጋር በመሆን ወባን ለመከላከል ይህ የምርምር ግኝት በከፍተኛ ሁኔታ ያግዛል የሚል ተስፋ አለን። everybody out there this is gabina voa Gambino, በሚቀጥሉት ሶስት ወራት ብቻ ለስድስት ሚሊዮን ሰዎች የኤችአይቪ ኤድስ ምርመራ ለማድረግ የኢትዮጵያና የዩናይትድ ስቴትስ መንግስት አብረው ስራ እንደሚጀምሩ አስታወቁ። አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ባወጣው መግለጫ የዩናይትድ ስቴትስ መንግስትና ዓለም አቀፍ ተቋማት ድጋፍ ያደርጋሉ። እስክንድር ፍሬው ዝርዝሩን አድርሶናል። የዩናይትድ ስቴትስ ኤምባሲ ዛሬ ያሰራጨው መግለጫ እንደሚያመለክተው ዘመቻው ዘጠና ዘጠና ዘጠና የተሰኘውን ግብ ለማሟላት ያለመ ነው። የኤች አይቪ ኤድስን ጉዳይ በሚከታተለው የተባበሩት መንግስታት ተቋም ዩኤን ኤድስ የተቀረጸው ይህ ግብ ምን ማለት እንደሆነም ጠቁሟል መግለጫው። በዚህም መሰረት አንደኛው ግብ ከኤች አይ ቪ ቫይረስ ጋር ከሚኖሩ ሰዎች ዘጠና ከመቶ ይህንኑ በምርመራ እንዲያረጋግጡ ማድረግ ነው። ሁለተኛው ግብ ደግሞ ከቫይረሱ ጋር ከሚኖሩት ዘጠና ከመቶ የእድሜ ማራዘ ማዘሚያ መድኃኒት እንዲያገኙ መስራት ነው። ሶስተኛውና የመጨረሻው ግብ መድኃኒቱን ከሚያገኙት ዘጠና ከመቶው የቫይረሱን መጠን እንዲቆጣጠሩ መጣር እንደሆነ ተጠቁሟል። ነገ በሚጀመረው ዘመቻም በሶስት ወራት ውስጥ ብቻ ለስድስት ሚሊዮን ሰዎች ምርመራ ለማድረግ ታቅዷል። በአንድ አመት ውስጥ ብቻ ደግሞ ለ13.9 ሚሊዮን ሰዎች ምርመራ ለማድረግ እቅድ ተይዟል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እንግዲህ የዛሬ ጋቢና ቪኦኤ ፕሮግራማችን እየተጠናቀቀ ነው። ሄኖክ እጅህ ከምን አሁን እጅ ላይ ያሉ ፌስቡክ አት ቪኦ አማሃሪክ ላይ አስተያየት የሰጡን አድማጮቻችን አሉ። የሁልጊዜ አድማጭ ተከታታያችን ሚኪያስ አዳነ በልዶሮ ወይም በአረባ ይሻላል በለኛ ብሏል። አስቀድሞ የቀረበውን ዶሮ ወባ ትከላከላለች የሚለውን የመስታወትን ዘገባ በተመለከተ ነው። ሰብለ ሰብለ ደግሞ መስቲ ቆንጆ ድምጽ ሽናው እሽኛ አንዳንዴ ይብላሻለች የሚዋስ ድምጽ አለሽ። ሌላም አስተያየት ሰጫለ ሰለሜ ሰርጌ አቦትም መቻላችሁ ብሏል። አስተያየቶቻችሁን ሚኪያስ አዳነ በጣም በርካታ አስተያየት ነው። ሀና ቆንጆ እንዴት ናችሁ? ዶሮ ጥቅሙ ከፍ እያለ ነው ዋጋ ንረት እንዳይከተል እንጂ አሁን ደግሞ ለውባ ሲፈለግ ብላለች። ሁላችሁንም ለአስተያየቶቻችሁ እናመሰግናለን። ዝግጅታችንን እዚህ ላይ እናጠናቀቃለን። እንግዲህ በሙዚቃ አብሮን የነበረው ዲጄ ፋትሱ ነበር። በሰላም በጤና ያገናኘን እያለን ያው ስናስተናግዳቸው ያመሽነውን የመስታወት አድርገውና ኖክሰ ማግ ዜናን ዝግጅታችንን ደግሞ በቴክኒክ ቀንበር ቀንበር ቀንበር ሲያደረግ የቆየው ሞቅ ቢሌ ያበሮ እንለዋለን። ሞቅ ቢሌ ያበሮ ነው። እናመሰግናለን። በሰላም በጤና ያገናኘን በነገው ጉዞ እንገናኛለን። መልካም ምሽት።